በታላቋ ብሪታንያ ዋና ከተማ ለንደን የአድዋን 123ኛ ክብረ በዓልን አስመልክቶ በተለያዩ የዓለም ክፍሎች እንደተበተኑት ልጆቿ ተበታትነው የሚገኙትን የኢትዮጵያ ቅርሶች ላለፉት ሁለት አስርት ዓመታት በበጎ ፍቃድ በማሰባሰብና በክብር በማስቀመጥ የዜግነት ግዴታቸውን ሲወጡ የቆዩት አቶ አለባቸው ደሳለኝ በለንደን በሚገኘው በኢትዮጵያ ኤምባሲ አዳራሽ ከሰበስቧቸው ታሪካዊ ቅርሶችና ሰነዶች መካከል የተወሰኑትን በብሪታንያ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ለኢትዮጵያ ወዳጆች ለእይታ ዛሬ አቅርበዋል። የደሴ መስቀል አለ፣ የወሎ መስቀል አለ። እነዚህ የምትመለከታቸው ደግሞ ጥቅሉን ዘራቸውና ትውልዳቸውን ሳንነጋ እነዚህ የእንቅርት መስቀል የሚባሉ ናቸው። በዚህ በኩል ጋር ነው የሚያደርጓቸው ከጌጥነት ጋር የሚገናኙ የእንቅርት መስቀል ይባላሉ። እነዚህኞቹ ደግሞ የምትመለከታቸው እንደዚህ እንደዚህ አይነቶቹ ያሉት እንደዚህ ያሉት የደረት መስቀል ነው የሚባሉት። ያ ደግሞ የሳንቃ መስቀል ነው የሚባሉ እስከዚህ ወረድ የሚለው ማለት ነው በጣም ወረድ ብሎ እንትን የሚለው እና የየራሳቸው የሆነ ትርጉም ያላቸው አገር ያላቸው

በየዘመናቶቹ የመጡ ናቸው። በአንድ በኩል በኢትዮጵያ የነበረውን ሰብአዊ መብት ረገጣ በመቃወም በሀገራችን ዲሞክራሲ እንዲሰፍን ቀድሞ የነበረው ስርዓት እንዲስተካከል በሚኖሩበት ሀገር ብሪታንያ ድምፃቸውን ሲያሰሙ ኤምባሲ በመሄድ ሲቃወሙ፣ በሌላ በኩል ደግሞ የኢትዮጵያን ቅርስ ከያለበት በማሰባሰብ ታሪክን ለትውልድ ለማስተላለፍ ጉልበታቸውን፣ ገንዘባቸውን፣ ጊዜያቸውን ሰጥተው በርካታ ታሪካዊ ቅርሶችን ሰብስበዋል። የዝክራ አድዋ ኤግዚቢሽን ዛሬ ለንደን በሚገኘው በኢትዮጵያ ኤምባሲ ዳራሽ ሲከፈት ለአደባባይ የበቃው ቅርስ ከአሰራር ጥበቡ የተሸ የሚጠቀመው ታሪክ ያስደምማል። በትክክል ይሄ ለንደን የሚገኘው የኢትዮጵያ ኤምባሲ መደመሩን ያረጋገጠበት ሰዓት ነው ማለት ይቻላል። ከዚያ በተረፈ ደግሞ በተለይ አምባሳደር አባቢ የሚባሉት ምክትል አምባሳደሩ በጣም ተግባቢ፣ አስተዋይ፣ ብልህ ሰው በመሆናቸው የተነሳ በእሳቸው አማካኝነት ነው ወደዚህ የመጣሁና ይህንን እነዚህን ዝግጅቶች ለማሳየት የተባበርኩት ማለት ነው። ለደህንነታቸው ስጋትና ለጥንቃቄ ሲባል ትልልቅ ክብደት ያላቸውን ታሪካዊ ቅርሶች አምጥቼ ለይታ አላቀረብኳቸውም። እነኚህን ቅርሶችን የሰበሰብኳቸው እንጂ ንብረትነታቸው የሕዝብ ነው። ስለዚህ ይህንን መዘክር ለማቅረብ ተባብሬ ያለ ሲሉ የተናገሩት አቶ አለባቸው እነዚህ የታወቁ እነ ስፒንክ የሚባሉ ታላላቅ የሆኑ ጨረታ ካምፓኒዎች ጋር እየሄድኩኝ እየተሳተፍኩ እነዚህም በሙሉ ሰበስባለሁኝ። የሚገርምሽ ነገር ቢኖር ከተለያየ ዓለም የሰበሰብኳቸው ዕቃዎች ሲመጡ ታሽገው የመጡበት ፖስታው አለ ከነቴምብሩ አይተም ሎኬሽናቸው ከየት ወዴት እንደተጓዙ ማን እንደሸጣቸው እቃዎቹን በኢሜይል የምጻጻፋቸውና በሪሲት መልክ በሙሉ የተቀመጡ ናቸውና ማንኛውም ሰው አይቶ ከየት እንደመጡ እያንዳንዳቸውን ሊገነዘብና ሊረዳ ይችላል ማለት ነው። በእርግጥ ሁሉም ተባብሮ ቢሆን ኖሮ ሙሉ ትዕይንት ማየት ይቻል ነበር። ታሪክን መማር አለብን። ታሪክን ማወቅ አለብን። ታሪኩን የማያውቅ አገር መምራት አይችልም ብለዋል። በታላቋ ብሪታንያ ኢትዮጵያ አምባሳደር ሆነው አዲስ የተሾሙት በአምባሳደር ፍሳሐ ሻዋል የተመረቀው ይህ ዝክር አድዋ በብሪታንያ ለሚኖሩ ኢትዮጵያውያን፣ ለትውልድ ኢትዮጵያውያንና ለኢትዮጵያ ወዳጆች እንዲሁም ለታሪክ አጥኞች እስከሚቀጥለው ሁለት ሳምንት ክፍት ሆኖ ይቆያል። ለዲ ደብልዩ ራዲዮ ሀና ደምሴ ለንደን።